እግዚአብሔር ይመስገን። አንዳንድ መዝሙሮችን ደጋግመን መዘመር ያስፈልገናል ወደፊት። የዛሬው መልእክቴ ቅድም እንዳነበብኩላችሁ መዝሙር አርባ ሁለትና መዝሙር አርባ ሶስት ላይ የተመሰረተ ነው በተለይ እነዚህ ሶስት ጥቅሶች ላይ ቁጥር አምስት ቁጥር መዝሙር አርባ ሁለት ቁጥር አምስት ቁጥር አስራ አንድ ና መዝሙር አርባ ሶስት ቁጥር አምስትን አነብላችኋለሁ እንደዚህ ይላል። ቁጥር አምስት ነፍሴ ሆይ ለምን ታዝኛለሽ? በውስጤስ ለምን ትጨነቂያለሽ? በእግዚአብሔር ተስፋ አድርጊ፣ ስለ ፊቱ እርዳታ ገና አመሰግነዋለሁ ይላል። ቁጥር አስራ አንድ ነፍሴ ሆይ ለምን ታዝኛለሽ? በውስጤስ ለምን ትታወኪ ያለሽ አንቺ በአምላክ ታመኚ ገና አመሰግነዋለሁና እሱም የፊቴ መድኃኒት አምላኬም ነው። መዝሙር 43 ቁጥር 5 ነፍሴ ሆይ ለምን ታዝኛለሽ በውስጤስ ስ ለምን ትታወኪያለሽ በእግዚአብሔር ተስፋ አድርጊ የፊቴ የፊቴን መድኃኒትና አምላኬን ገና አመሰግነዋለሁ ይላል። እነዚህ ሶስት ጥቅሶች በዚህ በሁለት መዝሙሮች ላይ ተቀራራቢ መዝሙሮች ላይ የተጻፉት ለተጨነቀች ነፍስ የተሰጠ ምክር ሆነው ነው። ጥያቄዎች ናቸው፣ ግን ምክሮች ናቸው። ሶስቱን በምንመለከትበት ጊዜ እና እዚህ እንደገና ጽፊያቸዋለሁ ስላይዴ ላይ፣ ግን አንዳንድ ነገሮችን መናገር ፈልጋለሁ ስለ መዝሙሮቹ። እነዚህ ሁለት መዝሙሮች በጣም አስደናቂ ተቀራራቢ ሀሳብ ያላቸው መዝሙሮች ናቸው። በሁለቱም ውስጥ አንድ ሰው ለራሱ ሲናገር ነው የምታዩት። እንደዚህ አይነት ንግግር ብዙ አልተለመደም፣ በጽሁፍ ቀርቧል እናይም፣ ግን አንድ ሰው ለራሱ ሲናገር ነው የምታዩት፣ ለራሱ የሚናገረውን ነገር ነው ሁለቱም የያዙት፣ ቁጥር አምስት ቁጥር አስራ አንድ እንደገና መዝሙር አርባ ሶስት ቁጥር አምስት ላይ ሰዎች ለራሳቸው የሚናገሩባቸው ጊዜያት ሞልተዋል አሉ። እናንተም አጋጥሟችሁ ሊሆን ይችላል። በኋላ በታሪክ ውስጥ እንደዚሁ ይህንን ነገር በተመለከተ ያሰስኩት ነገር አለ። ሰዎች ይናገራሉ ለራሳቸው ግን በምን አይነት ሁኔታ ነው ለራሳቸው የሚናገሩት የሚለውን ነገር በጣም ሰፊ ትንተናዎች የሚያስፈልጉት ነው። ግን እዚህ ጋ ሰዎች ለራሳቸው እንደሚናገሩ የዘማሪው ንግግር ያስረዳናል። ነፍሴ ሆይ ለምን ታዝኛለሽ? ነፍሴ ሆይ ለምን ለምን የሚል ለራሱ ከመናገሩ ይህን ማስረጃ ልናይ እንችላለን። ግን በምን ምክንያት ነው የሚለውን ለማየት እነዚህን ሁለት መዝሙሮች መመልከት በጣም አስፈላጊ ነው። እነዚህ ሁለት መዝሙሮች አስደናቂ ናቸው። እንዳትረሷቸው እፈልጋለሁ። የመጀመሪያው ነጥቤ ታዲያ የራስ ለራስ ንግግር ነፍሴ ሆይ የሚለውን ትንሽ ብሄድበት ጥሩ ነው። እንዳያችሁት በመዝሙር አርባ ሁለትና አርባ ሶስት ላይ ሶስት ጊዜ ነው ዘማሪው ነፍሴ ሆይ፣ ነፍሴ ሆይ፣ ነፍሴ ሆይ እያለ ነፍሴ ሆይ እያለ እየጠራ ለራሱ ነፍስ የሚጠይቀው ጥያቄ አለ። ነፍሴ ሆይ ለምን ታዝኛለሽ? ነፍሴ ሆይ ለምን ታዝኛለሽ? ሶስቱም ቦታ ላይ ልክ እንደዚህ ነው እየተናገረው፣ ነፍሴ ሆይ ለምን ታዝኛለሽ? ይሄ ሶስቱ ጥያቄ ዝም ብሎ የተጠየቀ ጥያቄ አይደለም። አሁን ነገሩን ልናስብበት ይገባል። ዝም ብሎ የተጠየቀ ጥያቄ አይደለም ወይም ደግሞ እንደ ቃለ አጋኖ ሐሳብ ለምንድን ነው የምታዝኘው ነፍሴ ብሎ የጉራ አይነት ነገርም አይደለም። ሲሪየስ ነው ነገሩ ከጭንቀት የተነሳ ሰውየው ካለበት ጭንቀት የተነሳ ውስጣዊ ችግር የተነሳ የጠየቃቸው ጥያቄዎች ናቸው። እና ነፍሴ ሆይ ለምን ታዝኛለሽ ብሎ የውስጡን ሀዘን አውጥቶ እየገለጠ ነው ያለው እና እንትኑ ነገሩ በዚህ በዚህ በምዕራባውያኑ አነጋገር ያልተለመደ ኦድ ኦድ ነገር የሚባል አይነት ነገር ነው። ምክንያቱም ሰው ለራሱ አይናገርም። ሰው ለራሱ ቢናገር ከራሱ ጋር ቢናገር እንደ እብድ የሚቆጠርበት ዘመንም ስለሆነ ስለዚህ ይሄ ሰውዬ ጥያቄ ይጠይቃል። የውስጡን ሐዘን ስለተረዳ የውስጡን ሐዘን የውስጡን ጭንቀት ስለተገነዘበ ለምንድን ነው ግን የምታዝኙ ብሎ ለራሱ እየተናገረ ነው ያለው እና በእርግጥ ጥያቄው በጣም አስፈላጊ ነው። ምክንያቱም ሶስቱንም ጥያቄዎች ስትመለከቱ ከጥያቄዎቹ ጀርባ አንድ ምክር ሲሰጥ ታያላችሁ። ቁጥር አምስትን አሁን ተመልከቱ። ነፍሴ ሆይ ለምን ታዝኛለሽ? በውስጤስ ለምን ትጨነቂያለሽ? ሁለት ጊዜ ለምን ብሎ ምክር ይሰጣል። በእግዚአብሔር ተስፋ አድርጊ፣ ስለፊቱ እርዳታ ገና አመሰግነዋለሁና ብሎ ይናገራል። ቁጥር 11 ም ላይ እንደዚሁ በኋላ በደንብ በዝርዝር እመጣበታለሁ። ነፍሴ ሆይ ለምን ታዝኛለሽ? በውስጤስ ለምን ትታወቂያለሽ? ብሎ አንቺ በአምላክ ታመኝ፣ ገና አመሰግነዋለሁና፣ እሱም የፊቴ መድኃኒት አምላኬ ነው። ምዕራፍ ቁጥር 43ም ላይ ልክ እንደዚሁ ምክር ሲሰጥ ነው የምታዩት። ነፍሴ ሆይ ለምን ታዝኛለሽ? በውስጤስ ለምን ትታወቂያለሽ? ብሎ በእግዚአብሔር ተስፋ አድርጊ፣ የፊቴን መድኃኒትና አምላኬን ገና አመሰግነዋለሁ። ታያላችሁ፣ ጥያቄ ይጠይቃል፣ ሁለት ጥያቄ ለምን ለምን ብሎ ይጠይቅና ምክር ይሰጣል ለራሱ ነፍስ። አሁን ቅድም እንዳልኩት ይሄ ያልተለመደ በሰዎች መካከል ያልተለመደ ነገር ኦድ እንደሚሉት ነገር ይመስላል። ግን በሰዎች ህይወት ውስጥ እንዲህ አይነት ነገር እንዳለ ማስተዋልና መረዳት በጣም አስፈላጊ ነው። ጥያቄው የቀረበው ከውስጥ እውነታ የተነሳ ነው። እና ደግሞ ጥያቄ ከቀረበ በኋላ ከቀረበ በኋላ መልስ ሲሰጥም ታያላችሁ፣ ምክር በምክር መልክ ሲሰጥ ታያላችሁ። አሁን በሁለተኛ ደረጃ እንድናይ የምፈልገው ጥያቄውና ምክሩ የቀረበው በራስ ነው። አሁን ይህንን ትንሽ ልናገርበት እፈልጋለሁ። በአለማችን ታሪክ ውስጥ በአለማችን ታሪክ ውስጥ ሰዎች ለራሳቸው መናገራቸው የተለመደ ነገር ነው። ይሄ ጉግል ማድረግ ትችላላችሁ። ሰዎች ለራሳቸው ያወራሉ ወይ ብላችሁ እና በደንብ ሰዎች ለራሳቸው ያወራሉ፣ ጥያቄ ይጠይቃሉ። ምነካኝ ምነካ ምነካ ምነካ ራስ ስማቸውን ጠርሰው ጠቅሰው ምነካ ምነካኝ ብለው ይናገራሉ። ሰዎች ሙሉ መቤት ምነካሽ፣ ሙሉ መቤት ራሷ ብትናገር ምንሆነሽ ነው ዛሬ እንደዚህ የሚሉበት ጊዜ አለ። ምንኝ ነው ምንሆነሽ ነው ራሳቸውን ራሳቸው ምን ሆነሽ ነው ብለው የሚናገሩበት ጊዜ አለ። ስለዚህ ይሄ የተለመደ ነገር ነው። አዲስ ነገር አይደለም። መጽሐፍ ቅዱሳችንም ይህንኑ የተለመደ ነገር ነው የሚያሳየን ሰዎች ራሳቸውን ይጠይቃሉ፣ ለራሳቸው ይናገራሉ። አንዳንድ ሰዎች እያጉተመተሙ ሲሄዱም ታያላችሁ። ከንፈራቸው እየተንቀጣቀጠ እየተንቀሳቀሰ፣ ልክ እያወሩ ሲሄዱ ታያላችሁ። ለራስ ነፍስ ሰዎች በሚናገሩበት ጊዜ ለሚታወቀው የውስጥ መብሰልሰል ነው የሚናገሩት። ብዙ ጊዜ ውስጣቸው ለሚያስብበት ሁኔታ፣ ለሚጨነቅበት ሁኔታ፣ እንቅልፍ ለነሳቸው ሁኔታ ሲናገሩ ነው የምትመለከቱት እና እኔ እዚህ ጋ ስላይዴ ላይ ለነፍስ ጭንቀት፣ ለነፍስ ሁከት የሚቀርብ ንግግር ነው ብዙ ጊዜ ሆኖ የምታገኙት። ግን እኔ ከተመለከትኳቸው ነገሮች ውስጥ እነዚህን እራስ ለራስ ጥያቄ ወይም ምክር ለራስ መስጠት ሁለት አይነት መንገድ እንደሚቀርብ አይቻለሁ። አንደኛው ውስጥን በማበረታታት መንገድ ይቀርባል። ልክ አሁን እዚህ ጋር የቀረበው ልክ እንደዚህ ነው። ነፍሴ ወይ ለምን ታዝኛለሽ? ለምን ትጨነቂያለሽ? ብሎ ኖ ከመጨነቅና ከማዘን ይልቅ በእግዚአብሔር ታመኝ ብሎ ምክር ሲሰጥ ታያላችሁ። ምክር በመስጠት በኩል ቀርቦ ይታወቃል። ልክ እዚህ ላይ ዘማሪው በጣም ፈታኝ ወቅት ሆኖ እንደተናገረው በዓለም ላይ ሰዎች በመከራ ውስጥ ሲያልፉ፣ በፈተና ውስጥ ሲያልፉ፣ በችግር ውስጥ ሲያልፉ፣ በእንቆቅልሽ መንገድ ውስጥ ሲያልፉ እና ውስጣቸው ሲጨነቅ ግራ ሲጋቡ መልካምን ነገር፣ የሚያጽናናን ነገር፣ ተስፋ የሚቀጥልን ነገር ለራሳቸው ይናገራሉ። ታገሺ፣ አይዞሽ፣ ተውቻለኝ ሆዴ በይ ለራሳቸው እና ይሄ አሁን ያለሽበት ነገር እና ሁኔታ አንድ ቀን ምን ይሆናል ያልፋል እና ተስፋ አድርጊ እግዚአብሔርን ብለው የሚናገሩበት ጊዜ ሞልቷል። ይሄ በማበረታታት መንገድ ትዕግስትን መናገር ችሏል። ሰዎች ታገሺ ቆይ። እንዲያውም አንዳንድ ገጣሚዎች ይህንን በተመለከተ ሰዎች ለራሳቸው መናገር የሚገባቸውን ነገር እንደዚህ ብለው ተናግረው ያውቃሉ። ኢትዮጵያ ውስጥ ቅምዝምዝን እና የቀን ጎባጣን ጣነ ስቃ አሳልፈው ያዘው በመጠን ምን ማለት ነው? አንድ ሰው ዱላ ቢወረውርባችሁ ዱላውን ጎንበስ ብላችሁ አሳልፉት ጎንበስ ብዬ ላሳልፈው ብላችሁ ለራሳችሁ ተናግራችሁ ጎንበስ ብሎ ማሳለፍ ማለት ነው። በመታገስ ወደ ጥፋት ከመሄድ ይልቅ ታግሶ ይሄ ነገር ያልፋል ብሎ ራስን ወገብን አስሮ ሁኔታዎችን ሁሉ ተቆጣጥሮ በራስ በእግዚአብሔርም እርዳታ ማለፍ ነው። አንደኛው ውስጥን በማበረታታት በኩል የሚታይ ነው። ሁለተኛውን ግን ስትመጡ ውስጥን በሚረብሽ ና በሚያፈርስ መንገድ ሰዎች ለራሳቸው ጠይቀው ምክርን ለራሳቸው መክረው ያውቃሉ። አሁን ይህ የብዙ ሰዎች ህይወት ነው። ሰዎች በጭንቀት ጊዜው ሲሆኑ የበለጠ የሚረብሽ የሚያስፈራ፣ ተስፋ የሚያስቆረጥ ነገርን ለራሳቸው ይናገራሉ። እዚ ጋ አንዳንዱን ጠቅሸዋለሁ ነው ምን ዋጋ አለሽ? በቃ አለቀልሽ። ለራሳቸው እኮ ነ ከዚህ በኋላ ምንም ምንም በሁሉ ነገር ጨለማ ሆኗል። ምንም ተስፋ የለሽም የተጣልሽ የተረሳሽ ነሽ ብለው ራሳቸውን የሚሰድቡ ሰዎች አሉ። በአንስታይም ፆታ እንደዚሁ ምን ዋጋ አለ፣ በቃ አለቀልህ፣ የተጣልክ የተረሳ ነህ፣ በቃ ተስፋ ቢስ ነህ ብለው ለራሳቸው ይናገራሉ። ሰው እኮ ሳይናገራቸው ነው፣ ራሳቸው ለራሳቸው ይናገራሉ። ምንም ብታደርግ ምንም ብታደርጊ ከዚህ ውስጥ ልትወጪ አትቺ፣ በቃ ያንቺ ነገር ያንተ ነገር ብለው ለራሳቸው ይናገራሉ እና ይህንን ይናገሩና ምን ይላሉ? ያለ ነገር አንድ ነገር ነው፣ ራስን ማጥፋት ነው፣ መሰወር ነው፣ ወይም መርዝ መጠጣት። ብዙ ሰዎች ኢትዮጵያ ውስጥ በራሳቸው መጥፎ ምክር ለራሳቸው መርዝ ጠጥተው ሞተዋል። ብዙ ሰዎች ከትልልቅ ድልድይ ላይ ራሳቸውን ጥለዋል። እኔ አዲስ አበባ አንድ ሰፈር ወደ ካዛንቺስ መሀል አይደለም፣ ወደ ጉርድ ሾላ አካባቢ ነበርኩና በዛ በነበርኩበት ቦታ ጫማ ለማስጠረግ ቁጭ ብዬ ጫማ እያስጠረግኩ ጫማ የማስጠረገውን ሰው አንዳንድ ጥያቄ እየጠየቅኩት ነበር። ከየት መጣ፣ ለምንድን ነው ለምን አትማርም፣ ምናምን እና ልመሰክርለትም እያሰብኩ እና እዛ ተቀመጥኩበት ስር የቀለበት መንገድ በአናታችን ላይ ያልፋል እንደዚህ ልክ እዚህም ሀገር እንዳለው ያልፋል። ትልቅ ሰማይ ጠቀስ ነው። እንደዚህ በጣም ያልፋል። እና የሰዎችን ነገር እያነሳ መነጋገር ስንጀምር ታያለህ ዛሬ ቀን ላይ አንዲት ወጣት ልጅ እዚህ ድልድይ ላይ መታ ራሷን ወረወረች አለኝ። እና ያው አንስተው ወስደዋታል። ሳት ሞት አትቀርም። ልክ ይሄ አይነት ነገር ነው ሰዎች ለራሳቸው የሚናገሩት። ነፍሴ ለምን ታዝኛለሽ? ለምን ትጨነቂያለሽ ብለው አሁን እኮ በቃ መጨነቅ፣ መጠበብ ምንም ነገር አያደርግልሽም። በቃ አንቺ ተስፋ ያጣሽ ነሽ፣ የለሽም። ስለዚህ ራስሽም ብትወረውሪ ነው ሶሉሽኑ ብለው ይሏቸዋል ራሳቸውን ለራሳቸው። በዚህ ብዙዎች ተጎድተዋል። ክፉን ምክር፣ የጥፋትን የውድቀትን ምክር ለራሳቸው መክረው ከስረዋል። ብዙዎች ተረስተዋል፣ ቤታቸውን አፍርሰዋል ለራሳቸው ነፍስ ጨለማ፣ ኃጢአት፣ ጥፋት የሚመክሩ የሚመክሩ በጣም ብዙ ሰዎች አሉ። ወገኖች፣ አላማዬ ምንድን ነው ዛሬ ይህንን መልእክት በማቀርብበት ጊዜ? ይሄ በሰዎች መካከል ያለ እውነታ ነው። ይሄ እና ብዙ ጊዜ ከሰይጣን ጎን ሹክ ማለት ሊመጣ ይችላል፣ ግን ከራሳችንም ውስጥ የሚመነጭ ነው። አሁን እዚ ጋር ዳዊት ያለውን ነገር ተመልከቱ። ዳዊት እኮ ነው ንጉሡ ዳዊት ነው እየተናገረ ያለው። ነፍሴ ሆይ ለምን ታዝኛለሽ? በውስጤስ ለምን ትጨነቂያለሽ? ውስጡ ያለውን የሚንተከተከውን ጭንቀት ነው እያወጣ እየተናገረ ያለው ከመጨነቅ ይልቅ በውስጤ እየተጨነቅሽ ከመረበሽሽ ይልቅ በሀዘን ሀዘን በሀዘን ላይ በራስሽ ላይ ከማድረግሽ ይልቅ ለገዛ ነፍሱ ነው የሚሻለው፣ በእግዚአብሔር መታመን ነው። የመጀመሪያው ምክር በእግዚአብሔር መታመን ነው። ሁለተኛው አይነት ምክር ግን የሰይጣን አይነት ምክር ነው። ራስህን ጣል ራስሽ እንጣይ የሚለው ነው እና እኔ ብዙ ሰዎች አጋጥሞኛል፣ ራሳቸውን በመጉዳት ሕይወት ውስጥ ያሳለፉና ዛሬ የሌሉ ስለዚህ፣ የእግዚአብሔር ሰዎች ምክር ግን ለነፍሳቸው ለምትጨነቅ ነፍሳቸው፣ በውስጣቸው ለምትጨነቀው ሕይወታቸው የእግዚአብሔር ሰዎች ምክር በርቺ፣ ቁሚ፣ ጽኚ፣ ይሄ ነገር ያልፋል። እግዚአብሔር ረዳሻል፣ እግዚአብሔር ያቆምሻል፣ እግዚአብሔር ይደርስልሻል የሚልም መልእክት ነው። ፖዘቲቭ መልእክት የሚናገሩት። እና እኔ የመጀመሪያው ስላይዴ ላይ አንድ ጥያቄ ነበረኝ ወገኖቼ፣ ብዬ ራሳችሁን ጥያቄ ጠይቃችሁ ታውቃላችሁ ወይ ባጋጠማችሁ ነገር ምነኮኝ ምነክቶች ነው? ሙሉ መቤት ምን ነክቶሽ ነው? ምህረት ምን ነክቶ ነው ታደሰ? ብላችሁ ጠይቃችሁ ታውቃላችሁ? የምትጠይቁ ከሆነ ምክሩ መመከር ያለበት የእግዚአብሔር ምክር እንደሆነ እንዳስታውሳችሁ እንዳሳስባችሁ እፈልጋለሁ። ግን በአውድ ውስጥ ሶስተኛው ነጥቤ የነፍስ ማዘን ምክንያቶች እና መጨነቅ ምክንያቶች ምንድን ናቸው? ለመሆኑ እዚህ አውድ ላይ እንደተጠቀሰው የነፍስ መጨነቅ የዚህ የዘማሪው ተጨነኩ ያለበት ምክንያት ምንድን ነው ብላችሁ ስትመለከቱ ቁጥር መዝሙር ቁጥር አርባ ሁለት ላይ ቁጥር ሶስት ላይ እንደዚህ ብሎ ይናገራል። በእርግጥ አስደናቂ ነው። ከቁጥር ሁለት ጀምሮ ብታዩ ቁጥር አንድን ዋላ ወደ ውሃ ምንጭ ወደ ውሃ ምንጮች እንደምትናፍቅ አቤቱ አምላክ ሆይ እንደዚሁ ነፍሴ ወደ አንተ ትናፍቃለች፣ ብሎ ስለ ነፍሱ ነው የሚናገረው። ነፍሴ ለአምላክ ለሕያው አምላክ ተጠማች፣ መጥቼ በእግዚአብሔር ፊት የምቀርበው መቼ ነው ብላ ተጠምታለች፣ ብሎ ይናገርና፣ ግን እንደዚህ አይነት ጥማት እያለኝ እምሰማቸው ድምጾች አሉ። ምክንያቴ የጭንቀቴ ምክንያት እያለ ነው የሚናገረው። ተመልከቱ፣ የአንተ አምላክ ወዴት ነው በማለት ሁል ጊዜ እነሱ ሲናገሩኝ እምባዬ በቀንና በሌሊት ምግብ ነኝ እያለ ነው የሚናገረው። በጣም ይደንቃል። እግዚአብሔርን እየፈለግኩ እግዚአብሔርን እየተጠማሁ ግን ዙሪያዬ ያሉ ሰዎች የአንተ አምላክ ወዴት ነው? አምላክ ወዴት ነው? እንደዚህ የምትፈልገው አምላክ እንደዚህ እሁድ እሁድ ሳታቋርጥ የምትመጣለት አምላክ እንደዚህ እያገለገልከው ያለው አምላክ የት ነው ያለው ብለው ነው ሰዎች እየጠየቁ ያሉት። ምን አድርጎልሃል የሚልም ውስጣዊ መልእክት አለው እና እንደገና ቁጥር ሶስት ቁጥር ስድስት ላይ ብትመጡ እዚሁ መዝሙር አርባ ሁለት ላይ አቤቱ አምላክ ሆይ ነፍሴ በውስጤ አዝናለች፣ ስለዚህም ከዮርዳኖስ ምድርና ከሄርሞናይቶች ከሚርዛም ኮረብቶች አስታውሰሃለሁ ብሎ ቁጥር ዘጠኝ ላይ ለአምላኬ ለአለቴ አንተ ለምን ረሳሃኝ ከጠላት ጭቆና የተነሳ እያዘንኩ ለምን እሄዳለሁ እለዋለሁ፣ ብሎ ይናገራል። ቁጥር አስር ላይ በየዕለቱ አምላክህ ወዴት ነው ሲሉ በአጥንቶቼ እንዳለ ሰይፍ ጠላቶቼ ሰደቡኝ ብሎ ይናገራል። እነዚህ ቁጥር ሶስት ቁጥር ስድስት ቁጥር ዘጠኝ ና ቁጥር አስር ላይ ቀጥታ የዚህን መንፈሳዊ ሰው ሕይወት አታክ የሚያደርጉ ሰዎች እንዳሉ ነው የምታዩት። ስድብ፣ ጥላቻ፣ ንቀት፣ ስደት የግድ የግድያ ዛቻ፣ አምላክ የት ነው? አንተ አምላክ የሚረዳህ አይነት ሰው አይደለም። ትፈልገዋለህ፣ ፈልገዋለሁ ትላለህ እንጂ ጸሎትህን አይሰማም። ከአንተ በጣም የራቀ ነው፣ አይረዳህም። ይሄው እኛን ተመልከት፣ እኛ ሁሉ ነገር ሆኖልናል። እያሉ አይነት ነው እየተናገሩ ያሉት። ይህንን የሚናገሩት ለማን ነው? ለንጉሱ፣ ለዳዊት ነው። ዳዊት ነው በዚህ አይነት ሁኔታ ውስጥ ሆኛለሁ የሚለው ቁጥር 43 መዝሙር 43 ቁጥር 1 ላይ ስትመጡ ደግሞ አቤቱ አምላክ ሆይ ፍረድልኝ፣ ከአመፀኛ ሕዝብ ክርክሬን ተሟገትልኝ፣ አቤቱ ካታላይና ከኃጢአተኛ ሰው አድነኝ ብሎ ይናገራል። ቁጥር ሁለትን ደግሞ ተመልከቱ። አንተ የብርታቴ አምላክ ነህና አንተ ለምን ትተወኛለህ? ከጠላት አስጨናቂነት የተነሳ ለምን እያዘንኩ እሄዳለሁ? አሁን የዚህን ሰውዬ ሕይወት ምስቅልቅልነት ተመልከቱ። ስድብ አለ፣ ስደት አለ፣ ንቀት አለ። ከንቀትና ከስድብ ሁሉ በላይ እኔ በጣም የሚያስፈራኝ ብዬ የማስበው በአምላኬ ላይ በእኔና በአምላኬ መካከል በሚኖረው ግንኙነት ላይ ሰዎች አውጥተው የሚናገሩት ነገር ያስፈራኛል ብዬ አስባለሁ። አምላክ የት ነው ተስፋ የምታደርገው የት የት ነው እና እንደዛ ብለው ሰደቡኝ ነው የሚለው። እዚ ጋ ቁጥር ምዕራፍ ቁጥር 42 መዝሙር 42 ቁጥር ሶስት እና ቁጥር አስር ሰደቡኝ። የት ነው እያሉ ሰደቡኝ? ጠላቶቼ ሰደቡኝ፣ ስድባቸው በአጥንቶቼ እንዳለ ሰይፍ ወግቶኛል። በጣም በጣም ውስጤን ተሰምቶታል። እያለ ነው እየተናገር ያለው። አሁን ለነፍስ የቀረበው ጥያቄ በምን ምክንያት ነው ብላችሁ ብትጠየቁኝ፣ እነዚህ አውድ ውስጥ ያሉት ምክንያቶች በሙሉ ነፍስ ለማዘኗ፣ ለመጨነቋ ምክንያቶች ናቸው። ነፍሴ ሆይ ለምን ታዝኛለሽ? ደግሞም ነፍሴ ሆይ በውስጤ ለምን ታውኪኛለሽ? የታወክሽበት ምክንያት፣ የታወከችበት ምክንያት፣ የተጨነቀችበት ምክንያት፣ ያዘነችበት ምክንያት እነዚህ በአካባቢ ያሉ ፕሬሮች ወይም ተጽዕኖዎች፣ ስድቦች፣ ማግለሎች እና የተለያዩ ነገሮች በነፍስ ላይ ያለማቋረጥ ስለፈሰሱ ነው። እንዲያውም አንድ ኮሜንታተር ቁጥር ስድስት አርባ ሁለት ስድስት ላይ በተመለከተ እንደዚህ ብሏል። አቤቱ አምላኪ ሆይ ነፍሴ በውስጥ ያዝናለች ብሎ ከተናገረ በኋላ ስለዚህ ከዮርዳኖስ ምድርና ከሄርሞናይቶች በሚርዛም ኮረብቶች አስታውሳለሁ። ቁጥር ሰባት በፏፏቴች ድምጽ ጥልቅ ለጥልቅ ትጣራለች። ማዕበሎችህ ና አውሎ ነፋሶች በላይ ላይ ሄደዋል። ኢቭን ምንድነው ጭንቀቱና ችግሩ ልክ እንደ ማዕበልና እንደ አውሎ ነፋስ በላይ ላይ ሄዷል ብሎ ሲናገር እግዚአብሔር ፊት የጸለየውን ጸሎት እግዚአብሔር ለጊዜው እንዳልሰማው የሚያስታውስ ነገር ነው። ብለው ይናገራሉ። እግዚአብሔር ጸሎት ይሰማል፣ በእርግጥ እግዚአብሔር ይመስገን። ነገር ግን መከራውና ችግሩ ይሄ ዘማሪ እያለፈ ያለበት የውስጥ መከራና ችግር በጣም ከፍተኛ፣ እውነተኛ፣ በጣም አሰቃቂ ከሚችለው በላይ እንደሆነ ልታስቡ ይገባል። አንዳንድ ጊዜ በህይወታችን እንዲህ አይነት ውጣ ውረዶች ሊያጋጥሙን ይችላሉ። ምንድን ነው የምንለው ለነፍሳችን ለነፍሳችን አሁን ነፍሴ ሆይ ለምን ታዝኛለሽ? ለምን ትጨነቂያለሽ? ይሄ ፕሬዥሩ በሙሉ እያስጨነቃት ላለው ነፍስ ለውስጣችን፣ እያያችሁ ሁኔታውን እያያችሁ ምንድን ነው የምትሉት? ሁለት አይነት ነገር ነው ሊነገር የሚችለው። በቃ አለቀልሽ፣ መኖር አያስፈልግሽም፣ ራስሽን አጥፊ። አይ ኖኖ ራስሽን ማጥፋት የለብሽም፣ አይዞሽ፣ ጠንክሪ፣ እግዚአብሔር ይደርስልሻል፣ ይረዳሻል፣ ያጸናሻል፣ ጸሎትሽን ይመልሳል፣ ይረዳሻል። የትኛው የትኛው ንግግር ነው የምትናገሩት ለራሳችሁ ይህንን ነው ይሄ መዝሙር የሚያሳየው በጣም የሚገርም ነው የዘማሪው ነፍስ የምትሰማቸው ስድቦች ነቀፌታዎች ጥላቻዎች እንዳሉ ነው አምላክ አለኝ ጠባቂ አለኝ እረኛ አለኝ ብለኸዋል ታዲያ የት ነው ለሚሉ ሰዎች የተሰጠ መልስ ነው ቁጥር አምስት ቁጥር 11 እና 43 አምስት እና በጣም አስደናቂ ሆኖ አግኝቼዋለሁ። አሁን ባለንበት ዘመን ለሚያጋጥሙን ነገሮች በጣም አስደናቂ መልስ እንድንሰጥ ለነፍሳችን ለነፍሳችን ምክር እንድንመክር የተጻፈ ነገር ነው። እንደምታስቡት በውስጥም በውጭም ለሚያጋጥምን ችግር፣ ፈተና፣ መከራ፣ ጭንቀት መታመኛ እና መጠለያ እንዳለን የሚያሳይ መዝሙር ነው። ስለዚህ ወደዚህ ወደ ሚቀጥለው ነጥቤ ስመጣ ከአስጨናቂ ሁኔታ የተሰጠው ጥያቄ ምክር በጣም አስፈላጊ ነው። አሁን እዚህ ላይ አምላክ ወዴት ነው የታለ? እስኪ ያድንህ፣ እስኪ አስጥልህ፣ እስኪ መልስ ይሁንልህ አይነት ነገር እየተሰጠ ባለበት ጊዜ አምላኪ ሆይ ፍረድልኝ ከአመፀኛ ሕዝብ ከክርክሬን ተሟገትልኝ አቤቱ፣ ከአታላይና ከኃጢአተኛ ሰው አድነኝ ብሎ እየዘመረ ባለበት ጊዜ የተነገሩ ነገሮች ናቸው። ለጥያቄዎቹ የተሰጡ ምላሾች ወይም ምላሾች ከማለት ምክሮች ብሎ ማስቀመጥ የተሻለ እንደሆነ ነው የማስበው። ስለዚህ ይሄ አራተኛው ነጥቤ ነው። ከአስጨናቂ ሁኔታ የተነሳ ለተጠየቀው ጥያቄ ለምን ታዝኛለች ነፍሴ ለምን ትጨንቂያለች ነፍሴ? የሚለውን በተመለከተ የተሰጠ ምክር ነው። ግን አንድ ነገር መናገር አለብኝ። አሁን መዝሙሩን ስታዩ የነገሩን ከባድነት ይሄ ዘማሪው ያለበትን ከባድ ሁኔታ ለማየት የምትችሉት ይሄ ለምን ለምን የሚለው ጥያቄ ስንት ጊዜ እንደተጠየቀ ስትቆጥሩ ነው። እኔ ቆጥሬዋለሁ። እዚህ በቆጠርኩት መሰረት አስር ጊዜ ለምን የሚለው ጥያቄ ሁለቱ ምዕራፎች ላይ ተጽፏል። ሁለቱ መዝሙሮች ላይ ለምሳሌ ቁጥር 42 ላይ ስትመጡ አምስት ላይ ሁለት ጊዜ ለምን ለምን የሚል ጥያቄ ታያላችሁ። ነፍሴ ሆይ ለምን ታዝኛለሽ፣ በውስጤስ ለምን ትጨነቂያለሽ። አንድ ቁጥር 11 ላይ ነፍሴ ሆይ ለምን ታዝኛለሽ፣ በውስጤስ ለምን ትታወኪያለሽ ሁለት ሁለት አራት ቁጥር አርባ ሶስት ቁጥር አምስት ላይ ነፍሴ ሆይ ለምን ታዝኛለሽ፣ በውስጤስ ለምን ትታወክያለሽ። ስድስት እንደገና ደግሞ ቁጥር ስንት ላይ ነው? ቁጥር ዘጠኝ ላይ ለአምላኬ ለአምላክ ስለቴ ለአምላክ ለአለቴ አንተ ለምን ረሳኸኝ? ለምን እንደገና እያዘንኩ ለምን እሄዳለሁ? ስምንት እንደገና በአምስተኛው በዚህ በአርባ ሶስተኛው ምዕራፍ ላይ አስረኛውን ዘጠነኛውንና አስረኛውን ታገኛላችሁ። በጣም የሚገርም ነው። አስር ጊዜ ነው የተጻፈው። እና ቁጥር ሁለት ላይ አርባ ሶስት አንተ የብርታቴ አምላክ ነህና፣ አንተ ለምን ትተወኛለህ? ዘጠኝ እንደገና ለምን እያዘንኩ ሄዳለሁ? አስር ጊዜ ነው ለምን ለምን ለምን የሚለው ጥያቄ የተጠየቀው። አስር ጊዜ በተጠየቀው ጥያቄ መሰረት ነው። ስድስት ጊዜ መልስ ለመስጠት ምክር ለመስጠት እየተነሳው እና እኔ ገርሞኛል። እነዚህን ነገሮች በሙሉ ስመለከት ለምን አስር ጊዜ ተጠይቆ ሶስት ጊዜ ማለት ሁለት ሁለት ምክሮች ተመክሮ ታገኛላችሁ። ሶስት ጊዜ ሁለት ሁለት ምክሮች እና ቁጥር አምስትን ተመልከቱ። ምክሩ የተሰጠው ምክር ነፍሴ ሆይ ለምን ታዝኛለሽ? በውስጤስ ለምን ትጨነቂያለሽ? ብሎ በእግዚአብሔር ተስፋ አድርጊ ስለፊቱ እርዳታ አመሰግነዋለሁና። ለነፍስ ጭንቀት አሁን በዓለማችን ላይ ላለው ማንኛውም ምስቅልቅል ግራ ለሚያጋባን ነገር አንድ አንድና አንድ መፍትሄ እግዚአብሔር ላይ መታመን ብቻ ነው። ነፍሴ ምንድን ነው ማድረግ ያለብሽ? በእግዚአብሔር ተስፋ አድርጊ። ቁጥር 11 ላይ አንቺ በአምላክ ታመኝ። 43 5 ላይ በእግዚአብሔር ተስፋ አድርጊ ሁለት ጊዜ በእግዚአብሔር ተስፋ አድርጊ፣ 43 እና 42 ላይ አንድ ጊዜ በእግዚአብሔር ታመኝ። እነዚህን ነገሮች ለማብራራት ሞክራለሁ። በውስጥም በውጭም ለሚያጋጥመን ችግርና ፈተና መከራና ጭንቀት መታመኛ ብቻ የሆነ እግዚአብሔር ብቻ ነው። ሰዎች በሚያጋጥመን ችግር ውጣውረድ፣ ጭንቀት የተለያየ ሀሳብ፣ የተለያየ ነገር ለእኛ ለመምከር ይሞክራሉ። እኛም ራሳችን ቅድም እንዳልኩት። ነገር ግን ዋነኛውና መሰረታዊ የሚያዋጣው ምክር በእግዚአብሔር መታመን ብቻ ነው። ደግሞ እግዚአብሔርን ተስፋ ማድረግ ብቻ ነው። ለዚህ ነው ሁለት ጊዜ በእግዚአብሔር ተስፋ አድርጊ፣ አንድ ጊዜ በእግዚአብሔር ታመኝ። በእግዚአብሔር ተስፋ ማድረግ ውስጥ ስንመጣ የሚያጋጥመን ነገር አለ። እግዚአብሔርን ተስፋ በምናደርግበት ጊዜ የተሰጡ ምላሾች 43 5 42 5 42 11 43 5 ላይ የተሰጡ ምላሾች ናቸው። በእግዚአብሔር ተስፋ በምናደርግበት ጊዜ እግዚአብሔር አይጥለኝም። የገባልኝን የተስፋ ቃል በሁኔታዎች አይለውጠውም ወደ ማለት ትልቅ መረጋጋት እንመጣለን ማለት ነው። ሰው በእግዚአብሔር ተስፋ ሲያደርግ የእግዚአብሔርን የተስፋ ቃል ወደ አይምሮ አምጥቶ ያስባል። እግዚአብሔር ሰዎችን ወደ ራሱ ካመጣበት ጊዜ ጀምሮ በደህንነት መንገድ ከነ አብርሃም ጀምሮ እግዚአብሔር ወደ ራሱ ያመጣቸውን ሰዎች ሁል ጊዜ የሚላቸው ምንድን ነው? አልጥልሽም፣ አልጥልህም፣ አልተውህም፣ አልተውሽም፣ እኔ ካንተ ጋር፣ እኔ ካንቺ ጋር እሆናለሁ። ጸሎታችንን ይመልሳል። ህይወታችንን ያለመልማል። ነፍሳችንን ለመጠበቅ ሁልጊዜ ዝግጁ እንደሆነ ይናገራል። አንዳንድ ጥቅሶችን ባስታውሳችሁ ጥሩ ነው። መዝሙረ ዳዊት እዚሁ መዝሙረ ዳዊት ውስጥ ወደ መዝሙር መቶ ሀያዎቹ አካባቢ ስትሄዱ ምን ይላል? የሚጠብቅህ ምን አያደርግም? አይተኛ። ደግሞ ምን አያደርግም? አንቀላፋ። የሚጠብቀን እግዚአብሔር የማይተኛ የማያንቀላፋ ነው። አሁን በአምላክሽ በእግዚአብሔር ተስፋ አድርጊ ብሎ ለራሱ ሲመክር እነዚህን ሁሉ ጥቅሶች አስበሽ እግዚአብሔር የሚጠብቀኝ ጠላት ዙሪያዬን ቢከብም ስድቡ የገነነ ቢመጣም የድምፅ ማጉያ ይዘው እንኳን ቢሳደቡም የሰራዊቱ ጌታ እግዚአብሔር እኔን ከመጠበቅ ወደኋላ አይልም። ሌሊትም ቀንም ይጠብቀኛል። ስወጣም ስገባም ይጠብቀኛል። ብቻዬንም ስሆን ከሰዎችም ጋር ስሆን ይጠብቀኛል። ስለዚህ እግዚአብሔር አይጥለኝም። እግዚአብሔር ለነፍሴ ስጋት አሳልፎ አይሰጠኝም። ስጋት አለ ውስጤ፣ ግን አሳልፎ አይሰጠኝም። ለጠላት አሳልፎ አይሰጠኝም። ይጠብቀኛል። እሰማሃለሁ ብሎኛል፣ ይሰማኛል። እሰማሻለሁ ብሎኛል፣ ይሰማኛል። በመከራ ጊዜ ጥራኝ፣ እኔም እሰማሃለሁ፣ ፈጥኜም ደግሞ አድናሃለሁ ይላል መዝሙር ሃምሳ ብታነቡ ስለዚህ አመሰግነዋለሁ፣ ይሰማኛል፣ ያስጥለኛል፣ ያዋጣኛል እና በእግዚአብሔር ምን አደርጋለሁ? አምናለሁ። ሁለቱም ምክሮች ስሙ። ነፍሴ ሆይ በእግዚአብሔር ተስፋ አድርጊ። ደግሞም ነፍሴ ሆይ በእግዚአብሔር ምን አድርጊ? እመኝ። እግዚአብሔር እንደማይጥልሽ እርግጠኛ ሆነሽ ተመላለሽ ነው የሚለው። እግዚአብሔር የተመሰገነ ይሁን። ቀጥሎ በነዚህ በሶስቱም ምክሮች ላይ አንድ እኔ ያስተዋልኩት ነገር አለ። ቁጥር አምስትን እንደገና ላንብብላችሁ። በእግዚአብሔር ተስፋ አድርጊ ብሎ ይመክርና ስለፊቱ እርዳታ ገና አመሰግኗዋለሁ ይላል። ቁጥር 11 ላይ አንቺ በአምላክ ታመኝ ገና አመሰግነዋለሁና ብሎ እሱም የፊቴ መድኒት አምላኬም ነው ይላል 43 ቁጥር አምስት ላይ ስትመጡ በእግዚአብሔር ተስፋ አድርጊ የፊቴ መድኒትና አምላኬን ገና አመሰግነዋለሁ። ይላል ሁለት ነገር ነው። በሁለቱ በእግዚአብሔር ታመኝና በእግዚአብሔር ተስፋ አድርጊ የሚለው ከተነገረ በኋላ ሁለት ነገር ተነግሯል። አንደኛው በእግዚአብሔር ተስፋ አድርጊ፣ በእግዚአብሔር ታመኝ ግን ከዛ በኋላ የፊቴን መድሃኒት አምላኬ ነው። ሁለት ጊዜ የፊቴ መድሃኒትና አምላኬን ገና አመሰግነዋለሁ የሚል ሀሳብ ታያላችሁ። ምን ማለት ነው? ይሄ የፊቴ አምላክ ማለት አስባችሁበት ታውቁ እንደሆነ አላቅም፣ ግን የፊቴ አምላክ የሚለው ነገር በሰዎች ጭንቀትና የውስጥ ጭንቀትና ችግር ከሚነበበው በፊት ላይ ከሚነበበው ነገር የተነሳ እየተነገረ ነገር ነው። ይገርማችኋል። ሰዎች ውስጣቸው ጭንቀት ሲኖርባቸው ፊታቸው ምን ይሆናል? ይጠቁራል አይደል? የሆነ ነገር ሲከፋን እንኳን ደስተኛ ፊታችን ምን ይሆናል ይጠቁራል ወይም ይኮሳተራል። ፊታችን ፊቷ እንደ ድሮ አይደለም፣ ፊቱ እንደ ድሮ አይደለም ይባላል አይደል? እንደዚህ አይነት ነገር እና ውስጣችን ሲጨነቅ ፊታችን ላይ ይነበባል። ጥላቻ ሲኖረን ፊታችን ላይ ይነበባል። የሆነ የልብ ሸካራነት ቢያጋጥመን ፊታችን ላይ ይነበባል። ይህንን ነው እዚህ ጋ እየተናገረ ያለው እሱ የፊቴ መድኃኒትና አምላኬ ነው የውስጤን ጭንቀት ሲያስወግደው ፊቴ ምን ይሆናል ይበራል ፊቴ ደስተኛ ይሆናል ሳቅ ሳቅ ይለኛል ኩስታሬ በሙሉ ምን ይሆናል ይጠፋል ጥቁረቴ በሙሉ ይቀላል ፊቴ ያበራል ነው እግዚአብሔር ብቻ ነው የውስጥን ደዌ ፈውሶ ፊትን የሚያበራ እግዚአብሔር ብቻ ነው በእግዚአብሔር ስንታመን በእግዚአብሔር ተስፋ ስናደርግ የውስጣችን ጭንቀት ከውስጣችን ይወጣና የውስጣችን ጭንቀት ያጠቆረው ፊታችን ምን ይሆናል ይፈወሳል። ፊት የሚፈወሰው እግዚአብሔር ውስጣችንን ሲፈውስ ብቻ ነው። ወገኖቼ ይሄ በጣም በጣም አስደናቂ መዝሙር ነው። በእግዚአብሔር እመኚ የሚል መልእክት ለነፍሳችን እንሰጣለን ወይ ለነፍሳችን ቆም ብለን ምን አይነት ምክር ነው የምንሰጠው? በአስጨናቂ፣ ግራ በሚያጋባ በሚረብሽ ሁኔታ ውስጥ በምንሆንበት ጊዜ አንዳንድ ነገሮች እኛ ከቁጥጥራችን ውጪ ሆነው ሊያስጨንቁን ይችላሉ። አሁን የዓለማችን ሁኔታ የማያስጨንቀው ሰው ያለ አይመስለኝም። አሁን የዓለማችን ሁኔታ ጦርነቱ፣ ስለ ኢትዮጵያ በተለይ ስታስቡ የሰዎች ኑሮ የሚኖሩት ኑሮ ያስጨንቃል። በጣም ያስጨንቃል ያስጨንቃል በጣም እና ይህን ጭንቀት ልንወጣ የምንችለው እግዚአብሔር ቆም ብለን እግዚአብሔር በዚህ ጭንቀት ውስጥና በዚህ መከራ ውስጥ የራሱ መንገድ አለው። ሰዎችን የሚያኖርበት፣ ሰዎችን የሚደግፍበት፣ ሰዎችን የሚረዳበት፣ የሚያጸናበት፣ ሰዎችን የሚፈውስበት። አንዳንድ የጸሎት ጥያቄዎቻችን ለሀያ ለሰላሳ ወይም ደግሞ ለተወሰነ ዓመት በሕይወታችን ውስጥ ጥያቄ ፈጥረው ቆይተው ሊሆን ይችላል እና በዚህ ውስጥ ያለው መልስ በእግዚአብሔር መታመንና በእግዚአብሔር ተስፋ ማድረግ ብቻ ነው። በዚህ ውስጥ ለነፍሳችን ልንመክር የምንችለው ነገር ሁለት ነገር ብቻ ነው። እግዚአብሔርን ተስፋ አድርግ፣ እግዚአብሔርን ተስፋ አድርጊ፣ በእግዚአብሔር ታመኚ፣ በእግዚአብሔር ታመን። እግዚአብሔር የታመኑትን ተስፋ ያደረጉትን በፍጹም የማይጥል አምላክ ነው። እግዚአብሔር ይመስገን። ስለዚህ በእግዚአብሔር ታመኚ፣ እግዚአብሔርን ተስፋ አድርጊ። ሕያው ሕልውና ያለው አምላክ ነው እና በማንኛውም ጊዜ በፈለገው መንገድ በሕይወታችን ውስጥ ጣልቃ ገብቶ ነገሮችን ሊያስተካክል፣ ሊያርም፣ ሊያሻሽል፣ ፊታችንን ፈውሶ፣ ውስጣችንን ፈውሶ፣ ፊታችንም እንዲፈወስ ማድረግ የሚችል አምላክ ነው። በቅርብ ጊዜ አንደኛ ጴጥሮስ ምዕራፍ አምስት ላይ ያለውን ቃል ያነበብኩላችሁ ይመስለኛል። ዛሬም ባነብላችሁ እና በሱ ብደመድም ጥሩ ነው። ልክ ዘማሪው ለነፍሱ ጭንቀት ራሱን እንደመከረው ሐዋርያው ጴጥሮስ በአንደኛ ጴጥሮስ ምዕራፍ አምስት ላይ ለአማኞች ጭንቀት የተናገረው ነገር በጣም አስደናቂ ምክር ነው። እንደዚህ ነው ያለው አንደኛ ጴጥሮስ ምዕራፍ አምስት ላይ እንደዚሁም እናንተ ጎበዞች ለሽማግሌዎች ራሳችሁን አስገዙ። እንደዚሁም ሁላችሁም አንዳችሁ ለሌላው ተገዙ፣ በትህትናም ተጎናጸፉ። እግዚአብሔር ትቢተኞችን ይቃወማል፣ ለትውታንም ጸጋን ይሰጣል ይልና። ስለዚህ እሱ በጊዜው ከፍ እንዲያደርጋችሁ ከሃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእሱ ላይ ጣሉት። ልክ የዳዊት መዝሙር 42 ና 43 ላይ እነዚያ የተጠቀሱት ቃሎች ትርጓሜ ይመስለኛል። ይሄ እግዚአብሔር ስለ እናንተ ያስባል። የሚያስጨንቃችሁን ነገር ይዛችሁ ከምትጨነቁ የሚያስጨንቃችሁን ነገር ለእግዚአብሔር አሳልፋችሁ ስጡት። እሱ ስለ እናንተ ያስባል። ጣሉት የሚለው ነገር አንስታችሁ እሱ ላይ ወርውሩት ከራሳችሁ አላቁት የሚያስጨንቃችሁን ነገር የሚል ሀሳብ ነው ያለው። እና እነዚህ ነገሮች እንዲሆኑላችሁ እናንተ ሁል ጊዜ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን ዝቅ አድርጋችሁ ሁሉ እንደ ፈቃድ ይሁን፣ እንደወደድከው ይሁን፣ ያንተ ፈቃድ ብቻ ይሁን ብለን ራሳችንን በሱ ላይ መጣላችን በጣም አስደናቂና ወሳኝ ነው። ስለዚህ የሚያስጨንቅ ነገር ሲያጋጥማችሁ ነፍሴ ተጨንቃለች ብላችሁ ስታስቡ፣ ምንድን ነው ለነፍሳችሁ የምትመክሩት? ምን ትሉታላችሁ ለነፍሳችሁ፣ ለራሳችሁ፣ ለውስጣችሁ? እዚህ ጋር ሰዎች ስለ ራሳቸው ለራሳቸው የሚናገሩትን ነገር ነው ያየ ነው እና በጣም አስደናቂ ነው። በዓለም ታሪክ ውስጥ እውነት ነው ሰዎች ለራሳቸው ብዙ ምክር መክረዋል። አንዳንዶች መጥፎ ምክር፣ የማያዋጣ ምክር፣ በህይወታቸው ዘመን ሁሉ የሚያጸጽታቸው ምክር መክረዋል በተለያየ ሁኔታ እና ተጎተውበታል። ታሪካቸው ተበላሽቷል። እናንተ ለራሳችሁ ምንድን ነው የምትመክሩት? እንደ እግዚአብሔር ቃል እንደ እግዚአብሔር ሰው እዚህ ጋር ዳዊት እንዳለው በእግዚአብሔር ይመኝ በእግዚአብሔር ተስፋ አድርጌ የውስጥሽን ጭንቀት አስወግዶ ፊትሽን ያበረዋል፣ ፊትህን ያበረዋል ብላችሁ ነው ወይ የምትመክሩት? እንዲህ አይነት ምክር የመምከር ጸጋና ኃይል ማስተዋልም እግዚአብሔር ይስጣችሁ። እዚህ መጨረሻ ላይ ያን ጊዜ ያን ጊዜ ብያለሁ። በእግዚአብሔር እመኝ የሚል መልእክት ቢኖራችሁ ያን ጊዜ እስራታችሁ ይበጠሳል፣ የምስጋና ዝማሬ ትሞላላችሁ፣ ጌታም ይባረካችኋል፣ ደስታችሁ እውነትና እጥፍ ይሆናል፣ በሱ ትረካላችሁ፣ ጠላታችሁን ፈጥኖ ይፈረድበታል። ምክንያቱም ፍረድልኝ፣ ፍረድልኝ የሚሉ ጥያቄዎች እዛ ውስጥ ነበሩ እና በእግዚአብሔር ስንታመን እግዚአብሔርን ተስፋ ስናደርግ እጅግ በጣም ብዙ በረከቶች ወደኛ ይመጣሉ። ክብር ለእግዚአብሔር ይሁን። ስለ ቃሉ እግዚአብሔር ይመስገን። አሁን ቁጥር ሰባትን ዘምረን እንጨርሳለን። ሰላም አለኝ በልቤ